Gabina BOA. Come Sagatari come on, come on, come on, come on, come on, come on, they know that even if they don't know me any more than they know the, the the chairman of General Mills. DJ Fatso, my man. God loves me. This is a DJ Fatso exclusive. Africa's live with DJ. እንደምናመሻችሁ እንደምንሰነበታችሁ የጋቢና ቪዮኤ የአርብ ምሽት የሙዚቃ ዝግጅት አድማጮች፣ ባለፈው ሳምንት እንዳስተዋወቅኩት የጋቢና ቪዮኤ የአርብ ምሽት ሙዚቃ ዝግጅት ለእናንተ ለአድማጮች ጆሮ የሚደርሰው በዲጄ ፋትሱ ወይም ሱራፌል ሽፈራው ነበረ። ያልሳለፍነውን ሳምንትና የዛሬውንም አርብ ጥር 26 እንዲሁ በውክልና ጽዮን ግርማ ዘፈኖቹ መራርጬ አብሬያችሁ አመሻለሁ። I'm la going hot i never etul shal, የዛሬ ምሽት ምርጫዎች ሙሉ በሙሉ ኢትዮጵያውያን አርቲስቶች ናቸው። ምክንያቱ ደግሞ ጋቢና ቪኦኤን በቀጥታ የሬዲዮ ስርጭታችን እንደዚሁም ደግሞ በፌስቡክ ለተለዩ አድማጮቻችን የምናቀርበው ነው። ፌስቡክ ደግሞ ሰሞኑን እንግዲህ ይፋ ባደረገው ሕግ መሰረት የእንግሊዝኛ ሙዚቃዎችን ለሬዲዮ ዝግጅት ከከፈልንባቸው ውጪ በዲጂታል ሚዲያ እንዳናጫውት እገዳ ጥሏል። በእኛ ላይ ብቻ ሳይሆን በሁሉም ተጠቃሚዎች ላይ ነው። ይህንን ችግር ለመፍታት ከፌስቡክ ጋር እየተነጋገርን ነው። ለጊዜው ዛሬ እንግዲህ በዚህ ምክንያት አማርኛ ሙዚቃዎችን ብቻ እናስደምጣችኋለን። የዛሬውን ምርጫዎች የኔ። ምርጥ አስር ምርጫዎች ናቸው። የራሴን ምርጫዎች ነው እንግዲህ በውክልና በተቀበልኩት የአየር ሰዓት የራሴን ምርጫዎች ነው የማስደምጣችሁ። የመጀመሪያው ምርጫዬ እንግዲህ የኤፍሬም ታምሩ ቆንጆ የተሰኘው ዜማ ነው። با لام نخانچه نایی سی سه راشت نلوش بلایی یه فتر نشید انگر نیلی نه چه ده با لام نخانچه نایی Kanjelerin şiş, temabiz safenleş, birkatım sevleniş. Uğradı sütüm ama ha, Agero un nu ma فقال <applause> سيدي سوف ኤፍሬም ታምሩ እንግዲህ በጣም ተወዳጅ ድምፃዊ ነው። ቆንጆ ሲል ቆየት ያለ ዜማውን ቆንጆ በማለት ያቀነቀነው ነው የጋበዝናችሁ። ከዛ በኋላ ደግሞ እንግዲህ ያስከትለን ጸደንያ ገብረ ማርቆስ የፍቅር ግርማ የተሰኘው አዲሱ አልበማ ላይ የፍቅር ግርማ የተሰኘው ዜማ ነው በምርጫነት ያካተትኩት። እንግዲህ ጸደንያ ገብረ ማርቆስ በዘመናዊ ሙዚቃ የታወቀች ድምፃዊ ናት። በተለይ ደግሞ በተደጋ በኮራ ላይ የሙዚቃ ሽልማት አሸንፋለች። እንዲሁም አፍሪማ በምስራቅ አፍሪካ ውስጥ ተወዳድራ አሸንፋለች። የፍቅር ግርማ አዲስ ዘፈኗ ነው። በካልጋውጥሎኝ ሄደ የባባ በረረብኝ ወደ ደጅ ጠፍቶበት ያልጅ A ne ba safaso hote bi papa Ola gnyu pakangdi leju kahunwadi ወገን የገብረ ማርቆስ ለስለስ አድርጋ የተጫወተችው ዜማ ነው። አድማጮች እንግዲህ ይህም የሙዚቃ ክሊፕም አለው እሱንም እንድትመለከቱት ጋብዛችኋለሁ። አስከት የምጋብዛችሁ የኢዮብ መኮንን ተው ያልሽኝ የሚለውን በቅርቡ እንግዲህ ኢዮብ መኮንን በ2005 ዓመተ ምህረት ነው ህይወቱ ያለፈው። ከዛ በኋላ የሙዚቃ አጋሮቹ፣ ጓደኞቹ ያሰሩትን አልበም በቅርቡ ነው የወጣው። ከዛ ውስጥ እንግዲህ ተውያልሽኝ በጣም እየተወደደለት የመጣ ዜማ ነው Die nimmt du, du, I'm I to will go and dance in my love you <laughs> değil, et az az ሴንስ የተጫወተውን ነበር ያስደመጥናችሁ። አሁን ደግሞ ወደ ዘሪቱ ከበደ እንዳይለየ ነው የምናልፈው። እንዳይገለኝ ዘሪቱ ከበደ እንግዲህ ዘሪቱ በጣም ተወዳጅ ድምፃዊት ናት ከዘሪቱ ወደ ኦሮምኛ ዘፈን ነው የምናልፈው በቅርቡ የተለቀቀ የፍቅር ዜማ ነው ሽኩር ጀማል ጎዳኒስ እያለ የተጫወተው ከአንድ ወር በፊት አካባቢ ይመስለኛል። እንግዲህ ዩቲዩብ ላይ በጣም ተወዳጅ እየሆነ መጥቷል። እስቲ እሱን ደግሞን ጋብዛችሁ أبو سوني أبو نتيدة، أبو دمنكو تكانت فم سيديه. نتلالين جلنا تتي واميديه. أركب أفتا أبو سوني ሸኩሪ ጀማል ጎዳኒሳ ሲል የተጫወተውን የኦሮመኛ ዜማ ነበር የጋበዝ ናችሁ። አሁን ደግሞ አቢ ላቀው የኔ ሀበሻ ይላቀው የኔ ሀበሻ ስትል እንግዲህ ይህ ዘፈን በጣም ተወዳጅ ነው። ዩቲዩብ ላይ በኢትዮጵያውያን ዘፋኞች በኢትዮጵያውያን ሙዚቃ 15 ሚሊዮን ላይክ በማግኘት አንደኛ ደረጃን የያዘ ዜማ ነው። አስከትዬ ደግሞ ዳዊት ነጋ ወዛመይ ሲል የተጫወተውን የትግርኛ ዜማንም ጋብዛችሁ لا لا لا يا حبيبي يا حبيبي يا يلاني يلا كم يلاني يلاني كم يلاني يلا ولا لا እንግዲህ ሰዓታችን እየተጠናቀቀ ስለሆነ ዘፈኖቹን ቁርጥ ቁርጥ አድርጌባችኋለው። ምርጫዎቼ እንደምትወዷቸው ተስፋ አደርጋለሁ። ሙሉ ሙሉ ዜማዎቹን ደግሞ እንድታዳምጧቸው እየጋበዝኩኝ ወደ ሄለን በርሄ ዜማ ነው ማምራው። ሄለን በርሄ እንግዲህ አንድ የሙዚቃ አልበም ነው ያላት። ከሱ ውስጥ ከአዱኛው የተሰኘውን ዘፈኗ የኔ ምርጫ ነው። ተጋበዙልኝ። You mess 他找我他。 ዜማ ነበር ያስደመጥናችሁ። እንግዲህ የተከበራችሁና የተወደዳችሁ የጋቢና ቪኦኤ አድማጮች ዝግጅታችን በዚህ ተጠናቋል። ግን ደግሞ በመጨረሻም በአንድ ዘፈን ልሰናበታችሁ። አስተያየቶቻችሁን በፌስቡክ አት ቪኤ አምሃሪክ ላይ በትዊተርም ደግሞ ሀሽታግ ጋቢና ቪኤን በመጠቀም አስተያየታችሁን አድርሱን። ሆርን አት ቪኤ ኒውስ ዶት ኮም የኢሜይል አድራሻችን ነው። ለዛሬው ሰናበታችኋለው። በዝግጅቱን በማቀናበር ሞክቤል ያቤሮ አብሮ የነበረ ጀስቲን ደግሞ በቴክኒኩን በ በመቆጣጠር አብሮን አምሽቷል። በቡዛየው ደምሴ መለያየት ክፉ በሚለው ዘፈን እሰናበታችኋለሁ። ሳስተናግዳችሁ ያመሻውት ጽዮን ግርማ ነበርኩ። በእኔ በኩል ደህና እደሩ።

አልችልም ለማለት